ጤናና አካባቢ ትልቅ ችግሮች ነው የደረሱት። ጤና ተቋማት ላይ ኦልሞስት ከሰባ በላይ ጤና ተቋማት ነው የተዘረፉ፣ የተወሰኑ ተቋማት ደግሞ በከባድ መሳሪያ የፈረሱ ማለት ነው። የአፋር ክልል የጤና ቢሮ ኃላፊ አቶ ያሲን ሀቢብ ናቸው። በዚህ ምክንያትም ከግማሽ ሚሊየን ህዝብ በላይ መሰረታዊ የሕክምና አገልግሎቶችን ለማግኘት ተቸግሯል። ጤና ይስጥልኝ የዝግጅታችን ተከታታዮች፣ እንደምንሰነበታችሁ። ለጥቂት ደቂቃዎች ወደ አፋር ዘልቀን ሁኔታውን እንቃኝ፣ አብራችሁን ቆዩ። ኢትዮጵያ ውስጥ የጦርነትን አውዳሚነት በግላጭ መመልከት ተጀምሯል። በተለይ ገና ብዙ እንደሚቀረው አዘውትሮ የሚነገርለት የጤናው ዘርፍ ላይ የደረሰው ጉዳት ህብረተሰቡ በያለበት መሰረታዊ የሚባሉ የጤና አገልግሎቶችን እንኳን እንዳያገኝ እንዳደረገው ሁኔታውን በቅርበት የሚመለከቱት ይናገራሉ። ከዓመት የዘለቀው የሰሜን ኢትዮጵያ ጦርነት ተስፋፍቶ ከጎዳቸው አካባቢዎች አንዱ በሆነው አፋር ክልል የጤና ተቋማት የደረሰባቸውን ጉዳት የክልሉ የጤና ቢሮ ኃላፊ አቶ ያሲን ሀቢብ በዝርዝር ገልጸውልናል። ኦልሞስት ከሰባ በላይ ጤና ተቋማት ነው የተዘረፉም፣ የተወሰኑ ተቋማት ደግሞ በከባድ መሳሪያ የፈረሱም አሉ። ስለዚህ በአጠቃላይ ወደ ሰባ የሚሆኑ ጤና ተቋማት ነው ተዘርፈው እኮ አገልግሎት ውጭ የሆኑት። አንድ ሆስፒታል አለ፣ እዛ ውስጥ በአጠቃላይ ወደ አምስት መቶ ስልሳ አንድ ሺህ አካባቢ ሰዎች ሲገለገሉበት የነበረ ነው። ፈንቲረሱ ይባላል። ዞን አራት ነው እሱ አራት ወረዳ ሙሉ ለሙሉ ማለት ነው። ዞኑ አምስት ወረዳ ነው። ከአምስቱ አራት ወረዳ ዘረፋም፣ የተካሄደበት ውድመትም የደረሰበት አካባቢዎች ናቸው። አራት ወረዳ ከዞን አንድ አውሲረሱ ይባላል። ከዚህ አካባቢ ጭፍራና ደርሰ ጊታ ወይም አዳአር አሁ እነዚህ ሁለት ወረዳዎች ናቸው። ከዛ ዞን አምስት የሚባል አለ ሐሪረሱ ይባላል። ከሱ ደዌ ተላላክ እንዲሁም ደግሞ ሐደልዒላና ሰሙሮቢ አራት ወረዳ ይነካል ማለት ነው። ከዚህ በኩል ደግሞ አምስት ነው ዞኑ ጠቅላላ፣ አንድ ዳሊፋጌ ብቻ ነው የሚቀረው አራቱ ተነክተዋል ማለት ነው። አቶ ገአዝ አህመድ የአፋር ሰብአዊ መብቶች ድርጅት ፕሬዝዳንት ናቸው። ቤልጅየም የሚኖሩት አቶ ገአዝ በአሁኑ ሰዓት ኢትዮጵያ ውስጥ እንደሚገኙና በአፋርም ሆነ በአማራ ክልል ተዘዋውረው በጦርነቱ የተጎዱ ቦታዎችን መመልከታቸውን ገልጸውልናል። በተለይ አፋር ውስጥ ስለደረሰው ጉዳት ህብረተሰቡን በማነጋገር ያገኙትን መረጃ አካፍለውናል። አምሳ፣ ተብሎ በሚጠራ አካባቢ ላይ ከዘጠኝ ሺህ አባወራ በላይ በሰፈራ ጣቢያዎች ውስጥ እንደሚገኝ አይተናል። በጣም በሚያሳዝን ሁኔታ ህጻናቶች፣ ሴቶች፣ ጉልበት ደካማ ሽማግሌዎች እና አሮጊቶች ከፍተኛ ችግር ውስጥ እንዳሉ ለማየት ችለናል። በዛው አጋጣሚ እንደዚሁ የጤና ጣቢያ ባለመኖሩ ምክንያት ሶስት ልጆችን በዛፍ ጥላ ስር የተገላገለችና አጋጥመውናል። እንዲሁም ደግሞ አሁን በአካባቢው ላይ ዝናብ እየዘነበ ያለበት ሁኔታ ነው ያለው። ቀጣይ የሆነ ወረርሽኞች ሊነሱ የሚችሉበት በተለይ የወባ ወረርሽ ተከትሎ የውሃ አቅርቦት ባለመኖሩ ምክንያት የተለያዩ በሽታዎች በዛ ቦታ ላይ እንደወረርሽኝ እነሳሉ ተብሎ ይጠበቃል። ሌላው ደግሞ በአካባቢው የጦርነት ቀጠና ስለነበር ጭምር ያልተነሱ አስከሬኖችን አካባቢውን እየበከሉ ያለበት ሁኔታ ና በዛም ምክንያት ከፍተኛ የሆነ ችግር ውስጥ እንዳሉ ያዛ አካባቢ ሰው ነግረውናል። ሌላው እንግዲህ ይህ ጤና ጣቢያ ብዙ አገልግሎቶች እንዲ የእናቶች ና የወለድ ሲሰጡ የነበሩ እንዲሁም ደግሞ የክትባት እና የተለያዩ አገልግሎቶች ሲሰጡ ነበሩ የነበሩ ሲለሆኑ ጠቅላላ ንብረቶች ተዘርፈዋል። የኤክስሬዎች፣ የላብራቶሪ ማሽኖች፣ የተለያዩት በአጠቃላይ የተዘረፉ ስለሆነ ምንም አይነት ጥቅም እየሰጡ አይደለም። ለአቶ ያሲን የወረርሽኝ መነሳትን ስጋት በተለይም አፈር ካለበሱ አስከሬኖች ጋር በተገናኘ ያለውን አሳሳቢ የተባለ ሁኔታ አንስተንላቸዋል። እንግዲህ በምናየው በምናገኛቸው የሰርቬላንስ ዳታ ይህን ያህል ሬሳ ያልተቀበረበት ለዛ ደረጃ የሚያደርስ በሽታ ሊያቀሰቅስ የሚችሉ ነገሮች የለም ባይደወይ በስልምና ሬሳ ዝም ብሎ እያዩ ማለፍ አይቻልም በእምነትም አፋር ሁኤቨር ቢያንስ ይቀብራል እና ያ ብዙም ችግር ያለው አይመስልኝ ያላዩ ካልሆነ በስተቀር ግን ከዛ ውጭም በሽታ ሊነሳ ይችላል ሰዎቹ አሁን ባሉበት ደረጃ ተረጋግተው ወደ ቦታ ውስጥ ካልተመለሱ ድረስ አሁንም ስደተኞች ካምፖች ላይ ያሉ ሁኔታ ትንሽ ሊያስቸግር ስለምችል ምናልባት በሂደት እና ያለን ተከታትለንም ያው ነገሮች ታች አስተውም እንዳይሄዱ ማለት በሽታዎች እንዳይቀሰቀሱ በተቻለ መጠን የጤና ትምህርትም የጤና ባለሙያውም እየተረባረበ ይገኛል። ከሌሎች በውጭ ሀገራት ከሚኖሩ ኢትዮጵያውያን እና ትውልድ ትውልደ ኢትዮጵያውያን ጋር በመሆን በጦርነቱ የተጎዱ አካባቢዎችን ተዘዋውረው መመልከታቸውንና በተለይም ሰመራ ከተማ ላይ ሁኔታውን የሚያሳይ የፎቶ አውደ ርዕይ እንዲሁም በሀገር ግንባታ ላይ የዲያስፖራው አስተዋጽኦ በሚለው ውይይት መሳተፋቸውን የገለጹልን አቶ ጋአዝ ወደ ወሎ ተሻግረው ያስተዋሉትንም ነግረውናል። ሆስፒታል በተለይ የለመደ የቲቢ ህክምናን ሲሰጥ የነበረ ብቸኛ ሆስፒታል ነው ብለው ነው የነገሩን። የዚህ ድራግ ሬዚስት ያደረጉ በሽታዎችን ህክምና የሚሰጡበትን ተቋም ነው። ያን ተቋም ሙሉ በሙሉ የላብራቶሪ ተቋማቶችን፣ የኮምፒውተር መሳሪያዎችን፣ የኤክስሬ ማሽኖችን፣ ስካነሮችን በጠቅላላ ነው ይዘው የሄዱት። ያልወሰዱትንም እንደዚሁ ከጥቅም ውጭ አድርገውት በመሄዱ ምክንያት ከፍተኛ ችግር ውስጥ ተፈጥሯል። እንዲሁም ደግሞ የአካለ ጉዳተኞች የዚህ እግር የሌላቸው የነዛ ጫማ ምናምን የሚሰሩበት የነበረው ማሽን ሙሉ በሙሉ አውድመውትና የነበሩትን ሰው ሰራሽ አካላቶችን ዘርፈው የሄዱ መሆኑን ነው እዛ ላይ የገለጹልን። በጣም እያነቡ ነው የነበሩት፣ ምክንያቱም የሊፕረሲ በሽተኞች በአካባቢው ላይ በከፍተኛ ደረጃ ሲታከሙ የነበረበት ነው። በተለይ ቦሮ ሆስፒታል፣ የደሴም ሆስፒታል እንደዚሁ ከፍተኛ የሆነ በደቡብ ወሎ ውስጥ ሪፈራል ሆስፒታል ተብሎ የሚጠራ ነው። ከዛ አንጻር ብዙ ውድመቶችን አድርሰው እንዲሄዱ ነው የተመለከት ነው የጤና ሚኒስቴር በጦርነት ከፍተኛ ጉዳት የደረሰባቸውን በአፋርና በአማራ ክልል የሚገኙ የጤና ተቋማት ዳግም አገልግሎት መስጠት እንዲችሉ በነደፈው መርሃ ግብር የተለያዩ ድጋፎች እየተደረገላቸው መሆኑ ነው የተነገረው። በአፋር ክልልም ባለው ተመሳሳይ እንቅስቃሴ የተጎዱት የጤና ተቋማት ዳግም ወደ ስራ እንዲመለሱ ርብርብ እየተደረገ መሆኑን የጤና ቢሮ ኃላፊ አቶ ያሲን ይናገራሉ። በትክክል ያን ስራ እየሰራ ነው ጤና ጥበቃ። አሁን ለምሳሌ የአዲስ አበባ መስተዳደር ጤና ቢሮ ስድስት ሆስፒታሎች መድቦ ስድስት ጤና ጣቢያዎችን ሪስቶር እንዲያደርግ ወስደዋል ኃላፊነት። እነዛ ስራዎችን ጀምረዋል። ዕቃም እያስገቡ ነው። ጋሊቆማያ ብዙ ሰው ያለ የሞተበትን ጤና ጣቢያ ጭምር የአዲስ አበባ መስተዳደር ወስዶ ሬስቶር እያደረገ ነው እቃ እያስገባ ነው እኛም የነበሩትን ባለሙያዎች መልሰው እንዲሰሩ እየተደረገ ነው የሚገኘው የሀረሪ ክልልም ወደ ሶስት ጤና ጣቢያ እቃ አስገብቷል እነ ድሬዳዋ ጳውሎስ ሆስፒታልም እንዲሁ የጭፍራን ጤና ጣቢያ ጤና ጣቢያ ሳይሆን ፕራይመሪ ሆስፒታል ነው በዛ ደረጃ እየሰራ ነው የሚገኘው ፔትሮስ ሆስፒታል የከሎን ሆስፒታል መልሶ ወደ ስራ ለማስገባት ኦልሞስት ሚኒማም ስታንዳርዱን አሟልቶ ስራ አስጀምሯል። ስለዚህ ሞሮለስ ርብርብ እየተደረገ ነው። እሳቸው እንደሚሉትም የክልሉ መንግስት ተፈላጊውን ድጋፍና ሀብት መድቦ ስራው እንዲፋጠን እያደረገ ቢሆንም አገልግሎቱን ወደ ነበረበት ለመመለስ ግን ቀላል አይሆንም። በአሁን ሰዓት ያለውን ሁኔታ እስቲ ግለጹልን። አፋር ላይ ህብረተሰቡን ለመርዳት ከህክምና አኳያ ምንድን ነው መሰረታዊ ችግር? መሰረታዊ ችግር እናቶች እንግዲህ ተቋማት ላይ መውለድ አለባቸው ህጻናት ልጆችም ጤና አገልግሎቱን ማግኘት አለባቸው። እነዚህ ነገሮች አብዛኛው የሚሰሩት በወሳኝነት ጤና ኬላዎች አገልግሎት መስጠት አለባቸው። ስለዚህ እነዛ ጤና ኬላዎች ደግሞ ቅድሚያ ጤና ጣቢያና ሆስፒታሎች ላይ ስለሆነ እየተሰራ ያለው ጤና ኬላዎችንም በተራ ወደ ታች ለማውረድ እየሰራ ነው የምንገኘው። ስለዚህ ጤና ኬላዎች በትክክል ወደ ቦታው ተመልሰው ጤና ጣቢያዎቹን በአግባቡ ካልተመለሱ አሁኑም ጫናው ጤና ጣቢያ ላይ ነው የሚሆነው። ህብረተሰቡ ቀበዬ ቀበሌ ሊያገኝ የነበረውን አገልግሎት አያገኝም ማለት ነው። ግን እያንዳንዱን ጤና ኬላ ባይከፈትም ቢያንስ ተንቀሳቃሽ የሕክምና ቡድኑ ጋፑን እያየ ለመስራት እየተሞከረ ነው ያለው። ግን ህዝቡ አሁንም ወደ ነበረበት ተመልሶ ጤና አገልግሎት ያገኛሉ ማለት አይቻልም። ያው ችግር ስላለ ማለት ነው እንግዲህ በፊትም የጤና ዘርፉ የሚፈልገውን ያህል ለህብረተሰቡ አገልግሎት ማዳረስ የሚችል አቅም አልነበረውም እና ይሄ ደግሞ ሲጨመርበት የከፋ እንደሚሆን ነው የሚገመተው። ልክ ነሽ። ቀደም ሲልም የጤና ሲስተሙ ችግር አለው። ማህበረሰቡ ደግሞ ተንቀሳቃሽ ነው። አንድ ቦታ ላይ ቁጭ ብሎ ዛሬ ክትባት አስጀምረሽ ሁለተኛውን ክትባት ለመስጠት እዛው ቦታ የሚጠብቁሽ አይደል፣ ይንቀሳቀሳሉ። ያው አርብቶ አደርም ስለሆኑ ማለት ነው። ይህ ሲስተም ራሱን የቻለ ፖሊሲ በጊዜ ደግሞ ወጥቶለት የነበረ አይደል። የአርብቶ አደር ፖሊሲ አልነበረም በሀገር ደረጃ ስለዚህ እሱም ራሱን የቻለ ሲስተም ችግር ነው። በአጠቃላይ ግን እኛ ህዝባችን በትንሽ የህክምና አገልግሎት መሞትም መታመምም ይህን ያህል ስለሌለበት እንደ ክልል እንደ ጤና ጥበቃ ያንን ነገር ለመቀነስ ያው በተቻለ መጠን እየተረባረብን ነው የምንገኘው። ተንቀሳቃሽ የህክምና ቡድኑ ከሌላው ትንሽ አለ የሚለው ልክ ማህበረሰቡ ሲንቀሳቀስ ተከትለው ይሄዳሉ ባሉበት ቦታና ያት የተወሰነ ነገሮችን ያው ይቀርፋል ተብሎ ስለሚታሰብ ነው። የመድሃኒትም ሆነ የአንዳንድ የህክምና አገልግሎት መሳሪያዎች እርዳታን በሚመለከት ከተለያዩ አካባቢዎች ወደ አፋር ክልል ሲመጡ መመልከታቸውን አቶ ጋአስ ቢገልጹም አሁንም ግን ብዙ ይቀራል ባይ ናቸው። የአፋር ክልል የጤና ቢሮው ኃላፊ አቶ ያሲን በበኩላቸው ቃል የገቡ ወገኖች የጤና ተቋማቱን መልሶ የማቋቋሙን ስራ ፈጠን ብለው እንዲያከናውኑ ጥሪያቸውን አቅርበዋል። ፓርትነሮች ቃል የገቡ ሰዎች በዛ በቃል በገቡ መሰረት ቶሎ ብለው ተረባርበው ሪስቶሬሽን ስራ በጋራ እንዲሰሩ፣ ሌላውም ኢትዮጵያዊ እናደረጋለን የሚሉትን ነገሮች ቶሎ ብለው በሰዓቱን ጠብቀው ማድረግ ነው። ስለዚህ ሁሉም የሚችለውን ነው እንጂ ይሄን ነገር ይምጣልን ይሄን ያርጉልን የሚባል ነገር አይሰራም። ዲያስፖራውም የሚችለው አንድ ቴሌስኮፕም ቢሆን የሚያመጣውን እያሰጡ ነው እየሄዱ ያሉት እናመሰግናለን። በዛ መንግስትም ትልቁን የአንበሳ ድርሻ ይዞ እየሰራ ነው የሚገኘው ስለዚህ በጋራ ነው ማለት ነው። ሪስቶር ምናደርገው አድማጮች ማብራሪያ በመስጠት እየተባበሩንም በማመስገን ለዕለቱ ያልነውን አበቃን። ሸዋ እየለገሰ ነኝ። ሰላም ሁኑ።